ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። በምሽቱ ፕሮግራማችን በባሌ ዞን በሰዌን ወረዳ ቡርቃ ጠሬ በተባለ መንደር የሚኖሩ ነዋሪዎች ላይ የሶማሌ ክልል ልዩ ፖሊስ ተኩስ ከፍቶ ከአንድ ቤት ቤተሰብ አምስት ሰዎች ተገደሉ ሲሉ ለቤተሰቡ የቅርብ ምንጮች እና አንድ የወረዳ አስተዳዳሪ ለአሜሪካ ድምፅ ተናግረዋል። እንደምናመሻቸው አንዷ አምስት ዓመቷ ናት። እሷም ከቤት ሲዞራ በዛው ከመጠበቅ ቤት ማለት ነው። አንዷ ደግሞ አስራ አንድ ዓመቷ ነው። እሷም ተመጠች ያትየውም ሸማግልሌ ነው ሰማንያ አመቷ ነው ይድ እሱም ከቤት ከቤት ሲወጣ በትንት ነት የመጣው እና አንድ የጎረቤት ልጅ ነበረ ስሙ በቃ ጨዋታ ሳምቶ ሲመጣ እሱም ተመጣ። የመቁሰል አደጋው የደረሰበት ታዳጊን በማስታመም ላይ እገኛለሁ ያሉን ነዋሪ ናቸው። ዘገባውን ይዘነዋል። በሌላ ዜናችን ደግሞ ከዋልድባ ገዳም ተይዘው በእስር ላይ የሚገኙት ሁለቱ መነኮሳት ሃይማኖታዊ ልብሳቸውን ከመልበስ እንዳይከለከሉ ፍርድ ቤት ትዕዛዝ ሰጠ። ከአልባሳት ጋር በተያያዘ የነበረባቸው ችግር እንደተፈታ ና መቀየሪያ የሃይማኖት ልብሳቸውም እንደገባላቸው አውልቁ አውልቆ የሚለውም ጥያቄ እንደቆመ አባ ገብረ ኢየሱስም ከዞን አምስት ወጥተው እንደውም ሁለቱም መነኮሳት በአሁኑ ጊዜ አንድ ላይ ዞን አንድ እንደሚገኙ ና አጠቃላይ ሁኔታው የተሻሻለ መሆኑን ገልጸውልናል። ጠበቃቸው አቶ አመሀ መኮንን ናቸው። ይዘናቸዋል። ጣና ሐይቅን እያጠቃ የሚገኘውን እምቦጭ አረም ለማጥፋት በዓለም አቀፍ ደረጃ የሚንቀሳቀሰው ዓለም አቀፍ ጥምረት ለጣና ደህንነት የተሰኘው ግብረ ሰናይ ድርጅት በዋሽንግተን ዲሲ ጤና ለጣና ባዘጋጀው የገቢ ማሰባሰቢያ ዝግጅት ከፍተኛ ገንዘብ ማሰባሰብ መቻሉን አስታወቀ። በአጠቃላይ ባደረግነው መሰረት መቶ አርባ ሺ ዶላር በላይ ማሰባሰብ ችለናል። ከዚህ በተጨማሪ ደግሞ ከመዳን ቤተክርስቲያን ዋሽንግተን ዲሲ የሚገኘው ሜዳለን ቤተክርስቲያን ደግሞ ሰባ ሺ ዶላር አሰባስቦ አንድ ማሽን ለመግዛት ቃል ተገብቶትናል። የድርጅቱን ሊቀመንበርና በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብ ተመራማሪ የሆኑትን ዶክተር ሰለሞን ክብረት ናቸው ይዘናቸዋል። ህገ ወጥ ጾታዊ ንግድን በተመለከተም ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አትቪ አማሪክ አስተያየቶቻችሁን አድርሱን። ካሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዜናችን እናልፋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ልዩ አቃቤ ሕግ ሮበርት ሙለርን በፖለቲካ የተነሳ አድሏዊነት አላቸው ትናንትናም በተደጋጋሚ በትዊተር መወንጀላቸውን ተከትሎ የዋይት ሀውስ ጠበቃ ሙለርን ለማባረር እያሰቡ አይደለም ሲሉ ተናገሩ። የዋይት ሀውስ ጠበቃ ታይ ኮብ ሲናገሩ በመገናኛ ብዙኃን የሚሰማው መላምትና ለአስተዳደሩም እየቀረቡ ባሉት ተያያዥ ጥያቄዎች ምክንያት የፕሬዚዳንቱ ልዩ አቃቤ ሕግ ሮበርት ሙለርን ለማባረር እያሰቡ እየተነጋገሩበትም አለመሆናቸውን ዋይት ሀውስ እንደገና ያረጋግጣል ብለዋል። የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን በዚህ ሳምንት ዋሽንግተንን ይጎበኛሉ። ጉብኝቱን የሚያደርጉት የሀገራቸውና የኢራን ፉክክር እየተባባሰ ባለበት በዚህ ወቅት ነው። መሐመድ ቢን ሳልማን ወደ ዩናይትድ ስቴትስ የሚመጡት የአዲሲቱ ሳውዲ አረቢያ ራያቸውን ለማስተዋወቅ ሲሆን፣ ነገ ማክሰኞ ፕሬዚዳንት ዶናልድ ትራምፕ ሲያነጋግሯቸው በደንብ እንደሚቀበሏቸውም ይጠበቃል። ሩሲያ የቀድሞዋን ሰላይዋን በሀገራችን መሬት ላይ በመመረዛቸው እጅ የለበትም ብላ የምታስተባብለው ከውሸት ክምር ውስጥ እውነቱን እንዳይገኝ ለመደበቅ የተለመደ ስትራተጂያዊ ነው ሲሉ የብሪታንያ የውጭ ጉዳይ ሚኒስተር ቦሪስ ጆንሰን ተናገሩ። የብሪታንያው የውጭ ጉዳይ ሚኒስተር ይህን የተናገሩት ዛሬ ብራሰልስ ውስጥ ከአውሮፓ ሕብረት አባል ሀገሮች አቻዎቻቸው ጋር በተካሄደ ስብሰባ ላይ ነው። የቀድሞ ሩሲያዊ ሰርጌይ ስክሪፓል እና የ33 ዓመቷ ልጃቸው ዩሊያ ነርቮች የሚመርዝ ኬሚካል በተመረዙበት ድርጊት እጅ የለበትም ማለቷ ከጊዜ ወደ ጊዜ አስቂኝ ሆኗል ሲሉ ቦሪስ ጆንሰን ተችተዋል። በመጨረሻም የቱርክ ኃይሎችና ሶሪያውያኑ ተባባሪዎቻቸው አፍሪን የምትባለው የኩርዶች ክልል መቆጣጠራቸውን ተከትሎ የሶሪያ ኩርዶች የተጠናከረ አዲስ ሽምቅ ውጊያ እንደሚከፍቱ እየዛቱ ናቸው። ቱርክና ሶሪያዋን ሶሪያን ደጋፊዎቿ ማዕከላዊ የአፍሪንን ትላንት እሁድ ማታ ተቆጣጥረው ባንዲራዎቻቸውን ሰቅለዋል። ክልሏን ከኩርድ ሚሊሻዎች ምንም ውጊያ ሳይገጥመን ይዘናታል ማለታቸውም ተጠቅሷል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪዎቹ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ወደ መጀመሪያ ዘገባችን ነው የምናልፈው በባሌ ዞን በሰዌና ወረዳ ቡርቃ ጠሬ በተባለ መንደር የሚኖሩ ነዋሪዎች ላይ የሶማሌ ክልል ልዩ ፖሊስ ተኩስ ከፍቶ ከአንድ ቤተሰብ አምስት ሰዎች ተገደሉ ሲሉ ለቤተሰቡ የቅርብ ምንጮች እና አንድ የወረዳ አስተዳዳሪ ለአሜሪካ ድምጽ ተናግረዋል። በተጨማሪም የልጆቹ እናትና አንድ ልጅ የመቁሰል አደጋ እንደደረሰባቸው ተናግረዋል። ጽዮን ግርማ ዝርዝር አላት። በባሌ ጎባ ሆስፒታል ውስጥ በጥይት ተመቶ የተረፈ ኤልያስ ጎሌ የተባለ ታዳጊ በማስታመም ላይ እንደሚገኙ በስልክ የገለጹልን ቤተሰቦች ሁኔታውን ሲያስረዱ በዚች ቡርቃ ጠሬ በተባለች ቦታ አርብ መጋቢት 7፣ 2010 ዓ.ም ከጠዋቱ 12 ሰዓት የሶማሌ ክልል ልዩ ፖሊስ ዩኒፎርም የለበሱና የታጠቁ ሰዎች ወደ መንደሩ ገብተው ተኩስ እንደከፈቱና በአንድ ቤተሰብ ላይ ከፍተኛ ጉዳት መድረሱን ነው ከአንድ ቤት ሁለት ሴትና አንድ ወንድ በአጠቃላይ ሶስት ልጆች አያታቸውና አንድ አማች ወይም ጎረቤት በአጠቃላይ አምስት ሰዎች መገደላቸውን ነው። ስማቸውን እንዳንጠቅስ የጠየቁን አንድ ነዋሪ ስለተፈጠረው ሁኔታ ጠይቀናቸው ነበር። የተፈጠረው ያው የልዩ ፖሊስ አለ ሱማሌው ማለት ነው። ኦጋድን እዛ መጥቶ ነበር መንደር ያው አንድ ቦታ ያደረው ሰዎች ላይ ሁሉም ቤተሰብ ነበረ እዛው በጥይት ነው የተመጣው። እናትዬውም ተመጥተው አሁን ግኑሮ ሽታ ነው ያለችው። ልጁም እዚህ ነው ያለው። ኢልያስ ኢልያስ ይባላል። ሪቃ ነው ኢልያስ ጎሌ ሁሴን ይባላል። እድሜው ዘጠኝ ነው። እሱ አያትም ደግሞ ተመጥተው ሞቷል። እህት የእሱ እህት ማለት ነው የእሱ እህት ደግሞ ትነ አስራ አንድ እድሜው ነው እሷን ሞተች። አሁንም ሁለተኛው ደግሞ ትኑ ሌላ እህትም አለ አምስት አመት ነው አምርቱ ነው የሞተው በአጠቃላይ ማለት ነው። የእናትየው ስም ማን ይባላል? ያው ዜና ጋር የሟቾቹ የሶስቱ ልጆች የሶስቱ ልጆች ሀሊ ጎሌ ሁሴን። እሺ። ፈርያ ጎሌ ሁሴን። እሺ። አብድ መሀድ ጎሌ ሁሴን። አያትየውስ? ሁሴን አልዩ ቱሬ። የጎረቤት ውስጥ ልጅ ይታወቃል። አህመድ ሙሀመድ ቴቾ። በሆስፒታል የሚገኘው ታዳጊ ሁኔታውን ነግሯቸው እንደሆነም ጠይቄያቸው ነበር። አውቃለሁ፣ አውቃለሁ። ልጁ ያለ ያው፣ በዛን ሰዓት ማንም ቤት ውስጥ የለም። ወንድ ልጅ ማለት ነው። የትልቅ ሰዎች የለ፣ አዋቂ ሰዎች ስለሌለ አንድ አያት አለ እናትዬዋ ወደ ውጭ ወጣ። በቃ ይባካ ኬሪ ልጆችን እንዳገሉ አዋቂ ሰዎች የለውም ተብሎ ስለምን ነበር እሷ ስለምን እንደሞት፣ በጥይት እኮ ነው። እሷም መጀመሪያ የተመጣው እሷ እንደተመታች ሞተኝ ተብሎ ወደ ልጁ ነው ያለፈው። ልጁም ተመጥቶ ነበር። ከዛ ሴቶች ነበሩ፣ የልጁ ልድ ማለት ነው። ሶስት ናቸው። አንዷ አምስት አመቷ ናት። እሷም ከቤት ሲሰጣ በዛው ተመጣ፣ በጥይት ማለት ነው። አንዷ ደግሞ አስራ አንድ አመቷ ነው። እሷም ተመታች። ራያቸው ሸማግሌ ነው፣ ሰማኒያ አመቷ ነው ድሜ። እሱም ከቤት ከቤት ሲወጣ በክኒዝ ነው የተመጣው እና አንድ የጎረቤት ልጅ ነበረ። እሱም በቃ ጨዋት ሰምቶ ሲመጣ እሱም ተመጣ። እዚ እነዚህ ሰዎች ደግሞ በዛን ሰዓት ራሳቸውን አያውቅም። ምክንያቱም ሁለቱም አሁን በህይወት ያለው ሁለት ሰው ናቸው እናትዮዋ እና ልጁ ነው ኢልያስ የሚባለው ማለት ነው። እነዚህ ሁለቱ ደግሞ በዛን ሰዓት ሞቷል ተብሎ እኮ ነው እነሱ። ከዛም በኋላ ነው እነሱ የተነሰሩት። ሌላው በአካባቢው እንደነበሩ በቀብሩ ላይም እንደተገኙ የገለጹልን ደግሞ አህመድ መሀመድ የጎረቤት ልጅ ሳይሆን አማች ነው ብለውናል። ከወይና ወረዳ ያው ቡርቃዳሬ ቀበሌ ውስጥ ነው እንደዛ አይነት የፈጠረው ልዩ ፖሊስ ያው ሰዎቹ ላይ መጥቶ ሚሊሽያ ጠዋት ሰዎቹ ላይ ያው ሶስት አራት አምስት ሰው ሞተ፣ ሁለት ሰው ቆስለዋል። የቆሰለው ጎባኝ ነው ያለው። እናቱ ደግሞ ግኒር ሆስፒታል ነው ያለው። እንደዛ ነው ግ ከአንድ ቤተሰብ ነው ይሄ ሁሉ ሰው። አዎ ከአንድ ቤተሰብ ነው ያው ልጆች ሶስት ልጆች ሁለት ሴትና አንድ ወንድ የአንድ አባት ልጅ ነው የሞተው። ከአንድ ሰው በስተቀር ሁሉም አንድ ቤተሰብ ነው። እነሱ ቤተሰብ ላይ ብቻ ነበር ተኩሶ የነበረው ወይስ አካባቢው ላይ ነው? አካባቢው ላይ ምንም ነገር የለም። ያው ቤተሰቡ አንድ ላይ ቤት ውስጥ ነው ያለው። ከዘውት በጥይት መጥቶ ደግሞ ፎክሶበት እና ያው ጭንቅላቱ ጭንቅላቱ ላይ ነው። እነሱ ቤተሰብ ላይ ለምን አተኮሩ? ከመሬት ላይ ለምን ሰዎቹ እንደሚሸሽ ለማድረግ ነው ግጭት ያፈጠሩ እንጂ ሌላ ነገር አይደለም። ሌላ ከነሱ ቤተሰብ ውጭ የተጎዳ ሰው አለ? አህመድ መሀመድ ቴቸ የሚባለው ከሌላ ቤተሰብ ነው ያው እንዳለ፣ ደግሞ ከሱ ውጭ አንድ ቤተሰብ ነው። ተቀበሩ? አዎ ተቀበሩ። እናትና አባታቸው አባቶቻቸው ተርፈዋል። እሱ ቆሰለች አባቱ ደግሞ ሸሽቶ ወጣ። አንድ ልጅ ትንሹ አምስት ሰባት አመት የሚሆነው ተርፈዋል። አንድ ደግሞ ጡቱን የሚጠቡ እሱም እናቱ እጅ ነው ያን ጊዜ ያለው እሱም ተርፏል። ያው ካለ ሁለቱን የብቻ ነው የተረፉት። አንድ ቤተሰብ ሁሉም ሞቱ። በአጠቃላይ ያነጋገርናቸው ሰዎች የሚሉት አምስት ሰዎች ሞተዋል፣ ሁለት ደግሞ ቆስለዋል ነው የቤልቾ ወረዳ አስተዳደር አቶ ዚያድ አማን ሁኔታውን ያውቁ እንደሆነ ከአሜሪካ ድምጽ ተጠይቀው ነበር ት የሶማሌ ክልል ታጣቂ የአንድ ቤተሰብ አባላት አምስት ሰው ገደሉ። የቆሰሉ ሁለት ናቸው። ምንም የተከሰተ ነገር የለም። ቤታቸው ውስጥ ነው የተገደሉት ብለዋል። ነዋሪዎች እንደሚሉት ከዚህ ክስተት በኋላ በአካባቢው የሚገኙ ነዋሪዎች ወደ አጎራባች ቀበሌዎች ሸሽተዋል ነው። ከዚህ ቀደም ከሶማሌ ክልል አንድ ሚሊዮን የሚጠጉ ሰዎች መፈናቀላቸውን ዓለም አቀፍ የሰብአዊ ረዴት ድርጅቶች ይፋ ማድረጋቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ከዋልድባ ገዳም ተይዘው በእስር ላይ የሚገኙት ሁለቱ መነኮሳት ሃይማኖታዊ ልብሳቸውን ከመልበስ እንዳይከለከሉ ፍርድ ቤት ትእዛዝ ሰጠ። በቅጣት ተገልለው የቆዩት አባ ገብረ ኢየሱስም ከቅጣት ቤታቸው መውጣታቸው ተሰምቷል። ፍርድ ቤቱ አቃቤ ሕግ ምስክሮቹን እንዲያቀርብ ቀጠሮ ይዟል። መለስካቸው አመሃ ከአዲስ አበባ ዝርዝሩን አድርሶናል። ከዋልድባ ገዳም ተይዘው በቅሊንጦ እስር ቤት የሚገኙት አባ ገብረ ኢየሱስ ገብረ ማርያምና አባ ወልደ ስላሴ ወልደ ሃይማኖት በእስር ቤቱ አስተዳደር እንዳይለብሱ ተከልክለው የነበሩትን ሃይማኖታዊ ልብሶቻቸውን እንዲለብሱ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት አዘዘ። ከዚህ ቀደም በነበረ ችሎት ሁለቱ መነኮሳት በቅሊንጦ እስር ቤት አስተዳደር የሚፈጸምባቸውን በደሎች በዝርዝር ለፍርድ ቤቱ አቤት ብለው ነበር። አስተዳደሩ ሁለቱ መነኮሳት በሃይማኖታቸው እንደ ስርዓት የተቀበሉትን አለባበስ በማፍረስ እንዲያወልቁ መገደዳቸውን ከዚሁ ጋር ተያይዞም የተለያዩ እንግልቶች እንደደረሱባቸው አመልክተዋል። በተለይ የአባ ገብረ ኢየሱስ ገብረ ማርያም ደግሞ በቅሊንጦ እስር ቤት ዞን አምስት ተብሎ በሚታወቀው ስፍራ በማያውቁትና ተለይቶ ባልተነገራቸው ጥፋት ምክንያት በልዩ ቅጣት ተገልለው እንደሚገኙ ለፍርድ ቤቱ አቤቱታቸውን አቅርበው ነበረ። ፍርድ ቤቱ ዛሬ ቀጠሮ ሰጥቶ የነበረው ይህንን አቤቱታ በተመለከተ የማረሚያ ቤቱን አስተዳደር መልስ ተመልክቶ ትዕዛዝ ለመስጠት እንደነበረ ያስታወሱት የተከሳሾቹ ጠበቃ አቶ አምሃ መኮንን የታሳሪዎቹ አያያዝ የተሻሻለ መሆኑን ይናገራሉ። እንግዲህ ዛሬ በችሎት ስንቀርብ፣ ያው በነ አባ ገብሬውስ በኩልም የተነገረን ያወቅ ነው። በእርግጥ ከዛም በፊት መረጃው ደርሰናል። አንደኛ ከአልባሳት ጋር በተያያዘ የነበረባቸው ችግር እንደተፈታና መቀየሪያ የሃይማኖት ልብሳቸውም እንደገባላቸው አውልቁ አውልቆ የሚለውም ጥያቄ እንደቆመ አባ ገብረኢየሱስም ከዞን አምስት ወጥተው እንደ ሁለቱም መነኮሳት በአሁኑ ጊዜ አንድ ላይ ዞን አንድ እንደሚገኙና አጠቃላይ ሁኔታው የተሻሻለ መሆኑን ገልጸውልናል። ፍርድ ቤቱም በችሎት ላይ እንዳስታወቀውም የሰጠው ትእዛዝ የመነኮሳቱን መብት የሚያስጠብቅ እንደሆነ አቶ አምባ አስረድተዋል። ፍርድ ቤቱ በኋላ ላይም የገለጸልን በፍርድ ቤቱንም በኩል ተይዞ ወይም ሊነገር የነበረው ትእዛዝ ይህንኑ የመነኮሳቱን መብት የሚያስጠብቅ እንደሆነ በተለይ ከሃይማኖት አልባሳት ጋር በተያያዘ እንዲያወልቁ ሊገደዱ እንደማይገባ የሚገልጽ ትእዛዝ እንደነበረ ፍርድ ቤቱ ገልጾልናል። ስለዚህ ከኛ የተነገረውን መረጃ ከሰማ በኋላ ይሄው ትእዛዝ ዞሮ ዞሮ ለማረሚያ ቤቱ እንዲተላለፍ ፍርድ ቤቱ አዟል። ይህ ክስ ይቋረጣል የሚል ግምት በብዙዎቹ ዘንድ አለ። እንደ አንድ የህግ ባለሙያ በዚህ ረገድ ምን እንደሚታያቸው ለአቶ አማሀ ጥያቄ አቅርቤላቸው ነበረ። ክሱ መቋረጥ በኩል ያው ሁላችን በየጊዜው በየቀጠሮ በየቀኑ የምንጠብቀው ነገር ነው። ምክንያቱም የእነሱ ክስ ላይቋረጥ የሚችልበት በእኔ በኩል ምንም አይነት የህግ ምክንያት የለም ብዬ ነው እማም ነው። በዚህ መዝገብ ላይ እንደሚታወቀው ሰላሳ አምስት ተከሳሾች ነበሩ። የሰላሳ ሁለቱ ክስ ተቋርጧል። የእነዚህን መነኮሳትና የአንድ ተከሳሽ ክስ ብቻ ነው ያልተቋረጠው። ከክስ ዝርዝሩ ይዘት አንጻር ሲታይ ይህን የመነኮሳቱ ክስ ላይቋረጥ ይችላል የሚያስብል ህጋዊ ምክንያት አይታየኝም። በእርግጥ ክሱን የማቋረጥ ኃላፊነቱ የከሳሹ የአቃቤ ሕግ ነው። እስካሁን ድረስ እንግዲህ ክሱን አላቋረጠም። ስለዚህ እንደ ማንኛውም ህብረተሰብ በእኛም በኩል ክሱ በማናቸውም ሰዓት ይቋረጣል የሚል ነው። ፍርድ ቤቱ በመጨረሻም አቃቤ ሕግ ምስክሮቹን እንዲያቀርብ ለመጋቢት 18 ቀን 2010 ዓ ም ቀጠሮ ይዟል። አክሎም አቃቤ ሕግ የቆጠራቸውን ምስክሮች በተያዘለት ቀጠሮ ለማቅረብ ዳተኝነት እንዳለበት ተደጋግሞ የታየ መሆኑን በማስታወስ በቂ ምክንያት ከሌለ በስተቀር ምስክሮቹን በዕለቱ እንዲያቀርብ ፍርድ ቤቱ አስጠንቅቋል። አቃቤ ሕግ ሰኔ 13 ቀን 2009 ዓ ም እነተሻገር ወለ ሚካሄድ በሚል መዝገብ አባ ገብረ ስላሴ ገብረ ማርያምንና አባ ወለ ስላሴ ወለ ሃይማኖትን ጨምሮ በሰላሳ አምስት ሰዎች ላይ በሽብር ወንጀል ክስ እንደ መሠረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የሰላሳ ሁለቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቀዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኤ ነው። ወደሚቀጥለው ዘገባችን የምናልፈው ጣና ሐይቅን እያጠቃ የሚገኘውን እምቦጭ አረም ለማጥፋት በዓለም አቀፍ ደረጃ የሚንቀሳቀሰው ዓለም አቀፍ ጥምረት ለጣና ደህንነት የተሰኘው ግብረ ሰናይ ድርጅት በዋሽንግተን ዲሲ ጤና ለጣና ባዘጋጀው የገቢ ማሰባሰቢያ ዝግጅት ከፍተኛ ገንዘብ ማሰባሰብ መቻሉን አስታወቀ። ጽዮን ግርማ የድርጅቱን ሊቀመንበርና በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት ተመራማሪ የሆኑት ዶክተር ሰለሞን ክብረትን ስለ ዝግጅቱ አነጋግራቸዋለች። ዶክተር ሰለሞን ክብረት ለቃለምልስ ፈቃደኛ ስለሆኑ እናመሰግናለን። ከዚህ ቀደም በአትላንታና በእስራኤል ተመሳሳይ ዝግጅት አድርጋችሁ ነበረ። ቅዳሜ መጋቢት 8 2010 ደግሞ እዚህ ዋሽንግተን ዲሲ ውስጥ የገቢ ማሰባሰቢያ ዝግጅት አካሄዳችኋል። በዚህ ዝግጅት ከዚህ ቀደሞቹ የተሻለ ገቢ ማሰባሰብ ተቻለ? አመሰግናለሁ ጽዮን፣ ስለሰጠሽኝ እድል የዋሽንግተን ዲሲው የገቢ ማሰባሰብ ከሌሎቹ ሌት የሚያደርገው በቁጥሩም በብዛት ህዝብ የተሳተፈበት መሆኑ ነው። ያው እንደሚታወቀው ዋሽንግተን ዲሲ አካባቢ ብዙ ኢትዮጵያውያን የሚኖርበት ነው። ከዚህ ቀደም እንደሚታወቀው በአትላንታና በእስራኤል ስልሳ ሁለት ሺህ ዶላር ማሰባሰብ ችለን ነበረ። ከዛ በኋላም ወዲያውኑ ማሽን ላይ አውለ ነው የመጀመሪያውን ማሽን ገዝተን ወደ ኢትዮጵያ ልከናል። በሚቀጥለው ወር አጋማሽ ላይ ኢትዮጵያ ይደርሳል። ያንን የሰሙ ኢትዮጵያውያን ብዙዎቹ እኛ እዚህ ፕሮግራም እንዴት እንሳተፍ እያሉ ዋሽንግተን አካባቢ በከፍተኛ ጉጉ ሲጠብቁት የነበረው ፕሮግራም እና በዚህ ፕሮግራም ላይ ከአንድ ሺህ አምስት መቶ በላይ ሰው የተገኘበት ብዙ አርቲስቶች፣ የሙዚቃ ሰዎች፣ የሰራሪያ የተለያዩ ባለሙያዎች የተገኙበት፣ ትልልቅ ሰዎች የተገኙበት በጣይቱ ማዕከል እና በኢሻራ መርት ሚዲያ ትብብር የተዘጋጀ የተለያዩ ፓርትነሮች ጣና አጋርነታቸውን ያሳዩበት እንደ ጎጃም ግሎባል ትልቅ ዝግጅት ነው የነበረው። ምን ያህል ገንዘብ ማሰባሰብ ቻላችሁ? በአጠቃላይ ባደረግነው መሰረት መቶ አርባ ሺህ ዶላር በላይ ማሰባሰብ ችለናል። ከዚህ በተጨማሪ ደግሞ ከመድኃኔዓለም ቤተ ክርስቲያን ዋሽንግተን ዲሲ የሚገኘው የመድኃኔዓለም ቤተ ክርስቲያን ደግሞ ሰባ ሺህ ዶላር አሰባስቦ አንድ ማሽን ለመግዛት ቃል ተገብቶልናል። የመዳንያልም ቤተ ክርስቲያኑ ከአንድ መቶ አርባ ሺ ዶላሩ ውጪ ነው ከአንድ መቶ አርባ ሺህ ዶላሩ ውጪ ነው። እሱ ቃል የተገባልን ነው። መቶ አርባ ሺ ዶላር ግን ትናንትና የተሰበሰበው። አዎ እኛ ያቀድነው በዚህ ፕሮግራም ላይ ሁለት መቶ ሺ ዶላር ታርጌት አድርገን ነው እየሰራ የነበረው፣ ያን ያህል እንሰበስባለን ብለን ሁለት መቶ ሺ ዶላር የሚያመለክተው ሁለት ማሽን ከእነ መለዋወጫዎቹ እንደዚሁም ሀያ ሺህ ዶላር ለስልጠና እና ሰላሳ ሺ ዶላር ለጥናት ብለን አጠቃላይ ሁለት መቶ ሺ ዶላር ከዲሲ ፕሮግራም እንሰበስባለን ብለን ነበር የተነሳ ነው። በትክክልም እቅዳችንን አሳክተናል። መቶ አርባ ሺ ዶላር መሰብሰብ ችለናል። ሰባ ሺ ዶላር ደግሞ ቃል ተገብቶልናል። አጠቃላይ እንግዲህ ከሁለት መቶ ሺ ዶላር በላይ መሰብሰብ ተችሏል ማለት ነው። እንግዲህ በቅዳሜው ዝግጅት ኢትዮጵያውያኑ ለ ዋሽንግተን የሚገኙት ኢትዮጵያውያን ኢትዮጵያ ለሚገኙት ኢትዮጵያውያን ያሳዩትን ተሳትፎና አጋርነት እንዴት ትመዝኑት አላችሁ? እጅግ በጣም ደስ የሚል ነው። በነገራችን ላይ ሲሆን ምንም አይነት ገንዘብ ከዚህ ወደ ኢትዮጵያ የምልከው የለም። ከዚህ ቀደምም በተደጋጋሚ እንደተናገር ነው። ፕሮግራማችን ምንድን ነው? ስልጠናዎችን መስጠት፣ የሚያስፈልጉ ማሽኖችን ገዝቶ ማስገባት እና ቴክኒካል ድጋፎችን ማድረግ ነው። አጠቃላይ ገንዘቡ ማኔጅ የሚደረገው እዚህ ዋሽንግተን ዲሲ ባለው በእኛ አካውንት ነው። ይሄን ካልኩ የቀጥለው ኢትዮጵያውያን ያሳዩን ተሳትፎ እጅግ ከምንጠብቀው በላይ ነበር። በዛ ወቅት አርቲስት ማህሙድም ከታመመበት ተነስቶ እኛ ጋር መጥቶ ሳላያችሁ እንዴት ነው እንደዚህ ህዝቡ ተሰባስቦ እኔ አይቻችሁ እንኳን መመለስ አለብኝ በማለት ብዙ ሰዎች ያሳዩን ፍቅርና ያሳዩን ተሳትፎ። ዚህ በጣም ከጠበቅ ነው በላይ ነበር። እና በእውነቱ በዲሲና አካባቢ በሚኖሩ ኢትዮጵያውያን በጣም በጣም በጣም ኮርተናል። ሌላ ተጨማሪ እንዲህ ያለ የገቢ ማሰባሰቢያ የታደርጋላችሁ የቀረን ስራ አለ ትላላችሁ? አዎ አላማችን ሰባት መቶ ሀምሳ ሺህ ዶላር ነው በሚቀጥሉ አምስት አመታት። ስለዚህ ያንን ለማሟላት እና ከዚህ በኋላ በዳላስ ይኖረናል፣ በለንደን ዝግጅቶቹ ተጀምረዋል። እንዲሁም በሚኒሶታ እና በአውስትራሊያ እነዚህ አራት ዝግጅቶች በዚህ አመት በሁለት ሺ አስራ ስምንት የምናካሄዳቸው ናቸው። እንዲሁም በካሊፎርኒያ ቤይ ኤሪያ በሚባለው ሳን ፍራንሲስኮ እና ኦክላንድ አካባቢ እናዘጋጃለን። ዶክተር ሰለሞን ክብረት፣ እንግዲህ እርስዎ እዚህ ዩናይትድ ስቴትስ ውስጥ በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት አስተዳደር ባለሙያ ኖት ቤተሰብም አሉት። እንዴት ነው ጊዜ በቅቶት ይሄን ነገር እያዳረሱ ያሉት? እጅግ በጣም ፈታኝ ነው። ጊዜ በጣም የሚጠይቅ ነው። ግን ጥሩ ነገሩ ምንድን ነው፣ እኔ ብቻ የምንሰራው አይደለም። ወደ ሀያ ስምንት የሚሆኑ ባለሙያዎች ከእኛ ጋር እየሰሩ ያሉ ነው። ስለዚህ ስራዎችን በህብረት በመሆን በቲም በመከፋፈል የምንሰራቸው ነው እና አብዛኛውን ያለኝን ም ትርፍ ጊዜ የሚባል የለም። ግን ከስራ ውጭ ያሉትን ጊዜ በአብዛኛው እዚህ ስራ ላይ በማድረግ እንደው አንድ ትልቅ ለውጥ ለማምጣት እየጠርን ነው። በጣም አመሰግናለሁ ዶክተር ሰለሞን ክብረት ለሰጡን ማብራሪያ። እንግዲህ በሌላ ጊዜ ደግሞ ቀጣይ ስራዎቻችሁን ይዘን እንመለሳለን። ለዛሬው ጊዜ ይስጥልን። እኔም በጣም አመሰግናለሁ። የምትከታተሉት የጋቢና ጉዞ የጋቢና ዝግጅታችንን ነው። ወደ መጨረሻው ዘገባችን እናልፋለን። ጥቃቱ በተለያዩ ስሞች ይገለጻል። የፆታ ብዝበዛ፣ የሰውነት ትንኮሳና ሌሎችም። ይህን እኩይ ተግባር ለማስቆም የሚሰሩ ድርጅቶች ደግሞ ሕገወጥ ፆታዊ ንግድ ይሉታል። አንድን ሰው ያለ ፍላጎቱ ለገንዘብ ጥቅም ሲባል ኃይል በመጠቀም ወደ ድርጊቱ መገፋፋት ማጭበርበርና በድብደባ ማስገድድንም ያካትታል እንደ አውሮፓውያን አቆጣጠር በ2016 ዓ ም 7500 በላይ የሚገመቱ የጾታ ንግድ እየተካሄደ እንደሚገኝ ድርጊቱን ለመከላከል በዩናይትድ ስቴትስ ስለተቋቋመው ድርጅት መረጃ ደርሶታል በዋሽንግተን ዲሲ አካባቢ የሚገኙ በመካከለኛውና በዝቅተኛ ገቢ ከሚተዳደሩ ቤተሰብ የሚገኙ አዳጊ ሴት ልጆችን በመምረጥ እና በቁሳቁስ በመደለል እንደሚያጠምዷቸው ነው መረጃው የሚያሳየው የአሜሪካ ድምጽ ካሮላይን ፐርሲቲ በመጀመሪያው ክፍል ዘገባ የአንዲት ሴት ልጅና እናቷን ታሪክ አካፍላናለች። መስታወት አራቃው ታቀርበዋለች። የፖሊሶቹ የማስጠንቀቂያ የመኪና ጩኸት የኬትን የረዥም ጊዜ ቅዠት አስቆመ። ደብዛዬ ሊጠፋ እኮ ጥቂት ሰከንዶች ነበሩ የቀሩት። ፖሊሶች በቦታው በድንገት መድረስ ከወራት ጾታዊ ባርነት ነጻ ሊያደርጋት እንደሚችል ተስፋ ሰጣት። ኬት ወደ ወጥመዱ የገባቸው የዘጠነኛ ክፍል ተማሪ ሳለች ነበር። ከዚህ ቀደም በዚህ አጸያፊ ስራ ውስጥ ያልተጠረጠረውና ስሙ በፖሊስ ያልተመዘገበው ሉዊስ ኬት ትማርበት በነበረው በሁለተኛ ደረጃ ትምህርት ቤት ውስጥ ህጋዊ መኖሪያ ፈቃድ ከሌላቸው ቤተሰቦች የተወለዱ ስደተኛ ተማሪዎችን በማሰባሰብ ለመርዳት በተቋቋመ ድርጅት ውስጥ መዘገባት። ያን ጊዜ ሉዊስ የ21 ኬት ደግሞ የ14 ዓመት ልጅ ነበሩ። የሚያምር አይን አለሽ ብሎ ነበር ለመጀመሪያ ጊዜ በፌስቡክ የጻፈልኝ። እናም ኬት በሉዊስ ፍቅር ወደቀች። በየውድቅቱ የመኝታ ቤቷን መስኮት ተደብቆ እያንኳኳና እያስኮበለለ በየምሽት መዝናኛ ቦታዎች ይወስዳትና ሊነጋጋ ሲል ወደ ቤቷ ይመልሳት ጀመር። ከምሽቶቹ ባንዱን ግን ኬት ከሄደችበት ሳትመለስ ቀረች። እድሜያቸው ከገፋ ወንዶች ጋር ነበር የማመሸው። እናም ሁሉም ቁንጅናዬን ያደንቁልኛል የሚል ሀሳብ ነበረኝ። ሁሉም አፈራኝ፣ ካሽ ብለው ተንከባከቡኝ። አንድ ቀን ራሴን መቆጣጠር ሲያቅተኝ፣ ሰማይና ምድሩ ሲዞርብኝ ያስታውሳለሁ። ያ ቀን እስከ ዛሬ ድረስ በብዥታ ነው የሚታየኝ። ሰውነቴ በድብደባ ዞግኖ ነበር፣ የውስጥ አካሌም እንዲሁ በጣም ተጎድቶ ነበር። ኬት ፍቅረኛዬ ብላ የምታስበው ሉዊስ ኤምኤስ 13 የተባለ በፖሊሶች በሚታደን የመካከለኛው አሜሪካ የጥፋት ቡድን አባል እንደሆነ ቆይታ ነው የተረዳቸው። ለወራት ሄሮይን ና ፒሲፒ የተባለ አደንዛዥ እጽ በግዳጅ ስትወስድ ና ለበርካታ ለማታውቃቸው ወንዶች ለዚሁ ቡድኖች ጥቅም ማስከበሪያ ይውል ዘንድ በገንዘብ ስትሸጥን ነው የከረመችው። ማንም ያገኘኛል ብዬ አላስብም ነበር። የት እንዳለው ማን ያውቅና። ኤሚ የኬት እናት ናት። ልጄ የህይወቴ ትርጉም ናት። ትንሿ ልጄ ስጠፋ አንዳች ችግር ውስጥ እንደነበረች ልቤ ነግሮኛል። ፖሊሶች ኬት በራሷ ፈቃድ ከቤተሰቦቿ እንደ ጠፋች አድርገው ነበር የተገነዘቡት። የሉዊስ አንድ ግዑዝ እቃ እንደነበረች ማንም አልደረሰበትም ነበር ከወገቤ በታች የተተመነ የገንዘብ መጠን ጽፎ ለጥፎብኝ ነበር። የእኔ ነገር በቃ አብቅቶለታል ብዬ ነበር የማስበው። እንደ አንድ የቤት ዕቃ ነበር የሚቆጥረኝ። የጾታ ጥቃቱ ቀጠለ። አንዳንዱ የሚፈልገውን ካገኘ በኋላ ድምጹን አጥፍቶ ይሄዳል። አንዳንዱ በአሰቃቂ ሁኔታ ይደፍረኛል። ምንም ሳይነካኝ ጥሎኝ የሚሄድም ነበር በአንድ ሰዓት ውስጥ ሁለቴ ሶስቴ የሚመላለስም ሰው ነበር ያለማቋረጥ ለቀናት በዚህ ስቃይ ውስጥ የሚቆይበት ጊዜም አለ ማንም ምግብ አይሰጠኝም ውሃ የለም እኔን እንዲቆጣጠር የታዘዘው ሰው ሁሉንም ቁጭ ብሎ ይመለከታል እኒሁህ የተደራጁ ቡድኖች ኬትን ከአሜሪካ ግዛት ውጪ በድብቅ ሊያሻግሯት በዝግጅት ላይ ነበሩ ከሳምንታት ስቃይ በኋላ ፖሊሶች በታገተችበት ስፍራ በድንገት መምጣት ሕይወቷን እንደሚቀጥል ተስፋ ሰጣት። ከአምስት ዓመት ጥብቅ የሕክምና ክትትል በኋላ ኬት ጤናማ ልጅ ለመሆን በቅታለች። አሁን አዲስ ሕይወት ጀምራለች። ከአዲሱ ውጮኛዋ የሴት ልጅ ነፍሰ ጡርም ናት። ጋቢና ቪኦኤ አድማጮች፣ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሶ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበሮ፣ በሙዚቃው ደግሞ ዲጄ ፓትሱ እንግዲህ ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ከጀመርነው የቴዲ አፍሮ ሙዚቃ ኦ አፍሪካ ጋር እንተዋችሁ። መልካም ምሽት። คุณราดิโอ